የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ ኢትዮጵያ ቻነል ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 24 2014 ዓ ም ዝግጅታችን ጀመረ። ገና ከፓኮብ የወጣ ትኩስ አዲስ ዓመት ነው። በአውሮፓ በአሜሪካ በብዙ ዓለም፣ በእርግጥ በአንድ ቀን አርጅቶ የሁለተኛ ቀን ዕድሜው ላይ ቢሆንም ገፊው አምና አልፎ የተስፋው ዘንድሮ ላይ ነን። አዲስ ዓመት የተቀበላችሁ እያከበራችሁ ያላችሁ እንኳን ለ2022 ዓመተ ምህረት አደረሳችሁ። ጤና ይስጥልኝ ክቡራትና ክቡራን፣ ሰሎሞን አባተ ነኝ የማስተናግዳችሁ ሱስና ለሱስ መጋለጥ በኢትዮጵያውያን ወጣቶች አንደበት። ግራጁዌት አግቼ ስራ አጥቼ እየተቀመጥኩ ነው። ያለብኝ ሱስ የጫት ሱስ ነው። ትንሽ አልኮልም እጠቀማለሁ። እኔ ወደ ጫት የገባሁት አንደኛ ተምሬ፣ በዛ ሰዓት ስራ አላገኘውም፣ ሁለተኛ ደግሞ ወጣቱ ኤዶም ይውልበት ቦታ የለውም። ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ልሞክረው በሚለው በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው፣ ከዛ ባጃጅም ተባረርኩ። አሁንም ከዚህ ለመውጣት ጥረት እያረኩ ነው። የአምቦ ወጣቶች ናቸው። በዚህ ምሽት ይቀርባል። በቅርቡ ፕሬዚደንት ባይደን በኢንተርኔት ባስተናገዱት የዴሞክራሲ ጉባኤ ላይ ቅድም ሲል ካነጋገርናቸው ምሁራን ፕሮፌሰር ብሩክ ኃይሉና ፕሮፌሰር ዴቪድ ሽንን ይዘናል። I don't think the United States is trying to impose its geopolitical influence as a result of being supportive of Western style democracy. States, I, I the democracy <laughs> በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ፕሬዝደንት ባይደን በሰብአዊ መብት ጥሰቶችና በቅርብ በተካሄዱ መፈንቅለ መንግስቶች የተከሰሱትን አስመልክቶ ያስተላለፉትን ማስጠንቀቂያ ተከትሎ ዩናይትድ ስቴትስ ኢትዮጵያ ማሊንና ጊኒን ከትናንት ቅዳሜ ጀምሮ ከአገዋ የቀረጥ ነፃው የንግድ መርሃ ግብር ውጭ ያደረገቻቸው መሆኑን አስታወቀች። የዩናይትድ ስቴትስ የንግድ ተወካይ ጽፈት ቤት ትናንት ባወጣው መግለጫ ዩናይትድ ስቴትስ የየአገሮቹ መንግስታት የአገዋን ስምምነት መርህን በጣሰ መልኩ በተከሰሱባቸው የሰብአዊ መብት ጥሰቶች ከዛሬ ጀምሮ ኢትዮጵያ ማሊና ጊኒን ከአገዋ የንግድ ተጠቃሚነት መርሃ ግብሮች ሰርዛቸዋለች ሲል አስታውቋል። ትግራይ ውስጥ ተፈጽመዋል በተባለው የሰብአዊ መብት ጥሰት የኢትዮጵያ መንግስትን እንዲሁም ማሊና ጊኒ ውስጥ ተካሂደዋል በተባሉት የመፈንቅለ መንግስቶች ሳቢያ ደግሞ ሁለቱን አገሮች ከአገዋ ስምምነት እንደሚሰርዘዋቸው ማስታወቃቸው ተመልክቷል። ውሳኔው በኮሮና ቫይረስ ወረርሽኝና በጦርነቱ እነሱንም ተከትሎ ከተባባሰው የዋጋ ግሽበት ለመውጣት የሚፍጨረጨረውን የኢትዮጵያ ምጣኔ ሀብት ይጎዳል ተብሎ እንደሚታሰብ ተገልጿል። አገሮቹ ተመልሰው የስምምነቱ ተጠቃሚ ሊሆኑ የሚችሉባቸው እድሎች መኖራቸውና አስተዳደሩም ይህን ተፈጻሚ ለማድረግ ከመንግስታቱ ጋር እንደሚሰራ መግለጫው አስታውቋል። የኢትዮጵያ የንግድ ሚኒስቴር ባለፈው ዓርብ ባወጣው መግለጫ ውሳኔው በእጅጉ ያሳዘነው መሆኑን ማስታወቁ ይታወሳል። ዩናይትድ ስቴትስ ውስጥ የሚገኘው የአሜሪካና የኢትዮጵያ ሕዝብ ጉዳዮች ኮሚቴ ከትናንት በስቲያ በሰጠው መግለጫ ኢትዮጵያ ከምንጊዜውም በላይ የዓለም አቀፍ አጋሮቿን እርዳታ በምትፈልግበት በዚህ ወቅት ዋይት ሀውስ ጀርባውን ሰጥቷታል በማለት የአስተዳደ ድሩ ውሳኔ ከ200 በላይ ሰዎችን ከስራ ውጪ ያደርጋል ተብሎ እንደሚጠበቅ አስታውቀዋል። የዓለም ምግብ ድርጅት በቅርቡ በእህል መጋዘኖች ላይ ተፈጽሟል ባላቸው ጥቃቶች ሳቢያ በመላው የሰሜን ሱዳን ዳርፉር ክፍለ ግዛት ውስጥ የሚሰጠውን አገልግሎት ማቋረጡን አስታወቀ። ድርጅቱ ባለፈው ሐሙስ ባወጣ ውሳኔ በአካባቢው የሚኖሩ ወደ ሁለት ሚሊየን የሚጠጉ ሰዎች ሊጎዱ እንደሚችሉ አመልክቷል። በአካባቢው የሚገኙ ሶስት መጋዘኖች ላይ በዚህ ሳምንት መጀመሪያ አካባቢ በተካሄደ ጥቃትና ዝርፊያ ከአምስት ሺህ ሜትሪክ ቶን በላይ ምግብ ሳይሰረቅ እንዳልቀረ ተገምቷል። የዓለም ምግብ ድርጅት ውሳኔ የመጣው በሱዳን ባለፈው ዳራ የተካሄደውን መፈንቅለ መንግስት ተከትሎ የተፈጠረው የፖለቲካ አለመረጋጋት እየታየ ባለበት ወቅት መሆኑም ተመልክቷል። ይህ በእንዲህ እንዳለ ሱዳን ውስጥ ባለፉት የተቃውሞ ሰልፎች የተገደሉትን ለማሰብ በዛሬው እለትም ቀጥሎ የዋለውን የተቃውሞ ሰልፍ ለመመከት የሱዳን መንግስት በርካታ ቁጥር ያላቸው የጸጥታ ኃይሎችን ማሰማራቱና በርካታ የከተማ መንገዶችን መዝጋቱ ተመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የደቡብ አፍሪካው ብሔራዊ ምክር ቤት ህንፃ ትናንት ቅዳሜ የእሳት ቃጠሎ አደጋ የደረሰበት መሆኑን የአገሪቱ ባለስልጣናት አስታወቁ። የአገሪቱ ህዝባዊ አገልግሎትና የመሰረተ ልማት ሚኒስትር ደሊል ዛሬ በሰጡት መግለጫ እንዳስታወቁት ከጥንታዩን የቀድሞ ምክር ቤት ህንፃ ሶስተኛ ፎቅ የተነሳው እሳት የደቡብ አፍሪካ ፓርላማ መቀመጫ ወደ ሆነው አዲሱ የምክር ቤት ህንፃ መዛመቱን ገልጸዋል። ባለስልጣናቱ እንደ ኤሮፓ አቆጣጠር በ1800ዎቹ ውስጥ የተሰራው ጥንታዊውና ታሪካዊው ህንፃ ከፍተኛ ውድመት ሳይደርስበት አይቀርም የሚል ትልቅ ስጋት ያደረባቸው መሆኑንም ገልጸዋል። የእሳት አደጋው በደረሰ ጊዜ ፕሬዝደንት ስሪል ራማፎሳን ጨምሮ እዚያው ኬፕታውን ውስጥ ከምክር ቤቱ ህንፃ አቅራቢያ በሚገኘው የቅዱስ ጊዮርጊስ ካቴድራል ባለፈው ሳምንት ከዚህ ዓለም በሞት የተለዩትን የሊቀ ጳጳስ አቡነ ዴዝሞንቱቱን ስርዓተ ሽኝት በማካሄድ ላይ እንደነበሩ ተገልጿል። ከኮቪድ-19 ወረርሽኝ ጋር በተያያዘ ትናንት ቅዳሜ ረፋዱ ላይ ዩናይትድ ስቴትስ ውስጥ ከ2600 በላይ በዓለም አቀፍ ደረጃ ደግሞ 4600 በረራዎች መሰረዛቸው ተነገረ። በአንድ ቀን ውስጥ የመንገደኞች የአየር ትራንስፖርት በዚህ መጠን ሲቋረጥ ካለፈው የገና በዓል ወዲህ ይህ የመጀመሪያው ነው ተብሏል። ካለፈው የአውሮፓውያኑ የገና በዓል ወዲህ እስካሁን ዩናይትድ ስቴትስ ውስጥ 120 በረራዎች የተሰረዙ መሆኑም ተመልክቷል። ብዙዎቹ ሰራተኞቻቸው የታመሙ በመሆኑም እጥረት የገጠማቸው መሆኑን አየር መንገዶቹ አስታውቀዋል። ቀዝቃዛውን ክረምትና የተስፋፋ የሚገኘውን የኮቪድ-19 ቫይረስ በምክንያትነት እንደሚያነሱም ተገልጸዋል። ዩናይትድ ስቴትስ ውስጥ በኮሎራዶ ክፍለ ግዛት በዴንቨር እና ቦልደር መካከል ባለፈው ሐሙስ በተነሳው ሰደድ እሳት የወደሙት ቤቶች ቁጥር ወደ አንድ ሺህ ሊደርስ እንደሚችል ባለሥልጣናት አስታውቀዋል። ከአደጋው ጋር በተያያዘም ሁለት ሰዎች የደረሱበት አለመታወቁና ቢያንስ ሰባት ሰዎች ላይ ጉዳት መድረሱን አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የእሁድ ታኅሳስ 24 2014 ዓ ም ስርጭት ነው። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም በተመሳሳይ ሰዓት ታገኙናላችሁ። ኦሚክሮን ምን ያህል አደገኛ ነው? እስካሁን ያለው መረጃ የሚያሳየው አዲሱ ዝርያ በከፍተኛ ሁኔታ የሚተላለፍ እንደሆነ፣ ግን ከፍተኛ የህመም ስሜት እንደሌለው ነው። ያ ማለት የሚያሳስብ በሽታ አይደለም ማለት ነው? በጣም ጥሩ ጥያቄ ነው። ዶክተር አንጀሊክ ኮቴዝ ኦሚክሮንን ያገኙና የደቡብ አፍሪካ ሐኪሞች ማህበር ፕሬዚደንት ናቸው። ስመኝ የቆየ ይዛቸው ትመለሳለች። ሩትስ ኢንስታይል የቆዳ ጥራት ገና ከእንስሳው እድገት ነው የሚጀምረው። እኛ ጋር የሚደርሰው ኢፌክት እንስሳቱ የሄደበት ደረጃ ነው። ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማያወጣው ለምንድን ነው? ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ነው የሚያሳየው። እዛ ላይም ነው ታነሪዎችም፣ እሱ ራሱ ለነሱም ትንሽ አስቸጋሪ ነው። ትዕግስት ሰይፈ ትባላለች የሩትስ ኢንስታይል መስራች ዳይሬክተር ዲዛይነር ይዘናጣል አሁን ወደ ቀዳሚው ዝግጅት እንሸጋገር። ሱስና ወጣቶች በኢትዮጵያ የበዙ ማኅበራዊና ምጣኔ ሀብታዊ እንከኖች መገለጫ እንደሆኑ የሚነገረው ጎጂ ሱሶችና ችግሮቻቸው ኢትዮጵያ ውስጥ ስር እየሰደዱና የሌሎችም ጠንቀኛ ችግሮች ምንጭም እየሆኑ መምጣታቸው ይታያል። ናኮር መልካ አምቦላ አግኝቶ ያነጋገራቸው የነቁ ወጣቶች ዛሬ ገንቢ ጣልቃ ገብነት የሚያስፈልጋቸው ዓይንና አዕምሮን የሚያንኳኩ ይመስላሉ። ከጋቢና ቪኦኤ ጋር ወዳደረጉት ውይይታቸው ልውሰዳችሁ። በጣም አመሰግናለሁ። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከእናንተ መካከልም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርገው ወጣት ሊኖር ይችላል። እንዴትስ አንድ ወጣት ራሱን ከሱስ ጠብቆ ለአላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው። በቅድሚያ ከአድማጮች ጋር እንተዋወቃለን። እሺ። እኔ ሮባ በቀለ እባላለሁ። ግራጁዌት አድርጌ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ። እሺ አመሰግናለሁ። ስሜ ጫላ ዳጋጋ ይባላል። ጫት ሱስ ነው ያለብኝ። ወቢ ኩምሳ ይባላለሁ እኔ በጫት ሱስ ና በሲጋራ ሱስ ትንብያለሁ። ወደ ሱስ እንድትገቡ ያደረጋችሁ ነገር ምንድን ነው? እኔ ወደዚህ ሱስ ዓለም እንደምገባ ያደረገኝ አንደኛ የጓደኛ ግፊት በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን የደረሰኝ ዩኒቨርሲቲ ኢንቫይሮመንቱ በቃ ጫትም ስለሚዘወትርበት ወደ ሱሳ ዓለም የገባሁት ስፔሻሊ 2008 ዩኒቨርሲቲ ላይ ለማጥናት አሪፍ ነው፣ ካልቃምክ ይሄን ነገር ካልተጠቀምክ መጠጣት ምናምን የሚል ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሌው ወደ ሱሱ አለም ገባው። አሁን ስድስት አመት ማለት ነው። እሺ እኔ ወደ ጫት የገባሁት አንደኛ ተምሬ በዛ ሰዓት ስራ አላገኘሁም። ሁለተኛ ደግሞ ወጣቱ ኤዶ ሚውልበት ቦታ የለውም። ሁለተኛ ላይ ደግሞ ያው ጓደኛ የሚቀሙትን ሰው ውጭ ላይ ያየ እኔም ንሞክሮ የሚለው ተደብቀ ማንድ ሁለት ያረክ በዛ ሱስ ሱስም እንደዚህ ነው የገባሁበት ማለት ነው። ሰባት አመት ቀም ያለው ወዲህ ይህን ሱስ የጀመርኩት ወደ አምስት አመት ምናምን ሆኖ ኛል። ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ልሞክረው በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራም ማጣው በዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ የገባሁት። ያው ስራ አጥነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁንም ከዚህ ለመውጣት ጥረት እያረኩ ነው። የትኛውን ነው የጀመርከው? ቅድሚያ ሲጋራ ነው ወይስ ጫትን? የጀመርኩት ሲጋራ ነበር ቀስ በቀስ አሁን ጫቱንም እንትን ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት። ከዚህ ሱስ ለመውጣት ጥረት እያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛል። እና እናንተ የምትኖሩበት አካባቢ እንደ እናንተ ያለ ወጣት ወደ ሱስ እንዲገባ የሚገፋፉት ምንድን ናቸው? ምንድን ነው ያስተዋላችሁት? እነዚያ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባ እንጀምራለን። አንቦ ከተማ ካየን አንደኛ መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች በስርዓት የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካላማወቅ የተነሳ ብዙ ወጣቶች ወደዚያ ዓለም ይሄዳሉ እናም ደግሞ ስልጣኔ የሚባለውን በሱስ ብቻ ማሰብ ግን አለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በሃያ አንደኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ እኛ ከተማ ወጣቶች በሱስ አለም ውስጥ ሲዘፈቁ ሲገቡ አይ አይቼ ወጣለሁ በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከ ማጣት ቤተሰባቸውን እስከ መረበሽ ለብዙ በቀላል ባሌ ለጎዳና ይደርሳሉ። ለ በምኖርበት በአንቦ ከተማ ውስጥ ወጣት ወደዚህ እንዲገባ የሚያደርግበት ሰበብ አንዱ ፋሚሊ ልጁን በስርዓት አለመቆጣጠር፣ ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በሱ ንዴት ይገባል። አሁን እዛ ጋር ወጣቱ የሚውልበት ቦታ የሚዝናናበት ቦታ እንኳን ወይ ደግሞ ሄዶ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት የሚሆን እሱን እንኳን በቂ ያለ መሆኑ ነው። ወቢ ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ፣ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ፣ ተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው። ያም በወጣት የት ነው የሚውለው? ጓደኞቹ የት ነው የሚውሉት? ጓደኞቻችሁ ሱስ የሚያበረታቱ ነገሮች ምን ያህል ናቸው? ምን ምንድን ናቸው? አንደኛ በዚህ በእኛ ከተማ ወጣቶች የሚያዘወትሩበት ኤሪያ የለም። ያ አለመኖሩ ደግሞ ድብርትን 24 ሰዓት ተሰብ ጋር ተቀመጥ ማለት ለነዛ ወጣቶችም የሳይኮ የብዙ ጫና ነው የሚውሉበት የጫት ቤቶች ሽሻ ቤቶች ተደብቆ በየአንዳንድ በግሪን ኤሪያ ጫካ በሆኑበት ቦታ እንደዚህ አይነት ኤሪያዎች ቦታ ላይ ነው የሚውሉት በአብዛኛው። ያ ደግሞ እየተስፋፋ መጥቷል። አምራቹ ኃይል እና ደግሞ እችን ሀገር ይረከባል የምንለው እኛም በዛ ቦታ መገኘታችንን ነው ያስተዋልኩት። ምን ያህል ደስተኞች ናቸው አሁን በምታደርጉት ነገር? አሁን ገንዘቡን ኬት ነው የምታገኙት? ገንዘቡን ብታጡ ምንድን ነው የምታደርጉት? ያው ሱስ የሆነ በዛ ሰዓት ደስ ሊል ይችላል። ግን ደግሞ ልክ ብር ስናጣ መናደድ፣ ከሰው ጋር አለመግባባት፣ መነጫነጭ ነው ማሳየው ማለት ነው። እኔ በበኩሌ ግን ምንም ብዙ ደስተኝነቱ ያስደስታል ብዬ አልወስድም። እኔ ግዴታ ስለሆነ ብን ነው እንጂ ማለት ነው። ሲጀመር እኛ ስራ አጥ በመሆናችን ሰው ላይ ተደግፈን ነው ህይወታችንን የምንመራው ስለሆነ ቤተሰብ የሻይ ብሎ ከሚሰጠን ካልሰጡን ደግሞ ከእነሱ በመስረቅ እና ደግሞ ከአካባቢያችን ዘማዶዎች ዘመዶች ምናምን በመቀበል አንዳንድ እቃዎችንም በመሸጥ ነው ሱሳችን የምናራምዱ። ጫላ በማደርገው ነገር ደስተኛ አይደለሁም እኔ በበኩሌ ማለት ነው ለምን ሱስ እንደ ጎዳኝ ስለማቅ ኢቨን ስራ እንኳን አስጠልቶኝ ከቤተሰብ ጋር እንኳን አለመግባባት የባህሪ ለውጥ አምጥቶብኛል። ከዛ የበለጠ ደግሞ በኢኮኖሚ ብር። አሁን ለምሳሌ እኔ ብር ሳጣ ኢቨን መናገር ሁላ ማለት ነው ከሰው ጋር ልግባባ ደግሞ ያ ሳጣ ደግሞ ጂ ወደ ምንድን ነው የምገባው? ፋውል መስራት ማለት ነው የሆነ ጥፋት አጠፋል የቤት ቃን ከሆነ እሱን እንኳን በድብቅ ሽጬ እንደ ዘረፋ ነገሩ ያለ ነገር ትናንሽ ነገሮችን ለጠቅሜ ያን ሱስ አደረግበታለሁ ማለት ነው። ይሄን አይል ጎድቶኛል ማለት ነው። ያው ወደዚህ ሱስ ስገባ በመጀመሪያ ደረጃ ለጊዜያዊ ደስታ ሊሰጥ ይችላል። ይህ ጊዜያዊ ደስታ ደግሞ የትም አያደርስም። የገንዘብ ምንጭ እንኳን ከቤት ጀምሮ ከተለያዩ አካባቢ ገንዘብ ማስፋት ነው እንጂ በዚህ ሱስ ምንም የወደፊት ተስፋ ምንም የምናይበት ነገር የለም ኋላ ቀርነትና እኩያ በታች የሚያደርግ ነገር ነው ሱስ፣ እንጂ ያው ጊዜያዊ ደስታ የሚሰጥ ነገር ነው እንጂ ዘለቄታዊ ነገር የለውም። ህይወታችንም ሆነ ለኛ ምን አሳጥቶኛል ትላለህ? በፊት ከሰዋ እንኳን የመግባባት ችሎታ በጣም ጥሩ ነው፣ ከቤተሰብ ጋር ጀምሮ ከአካባቢ ጋር ጀምሮ ወደዚህ ሱስ ከገባ በኋላ ጀምሮ ያው ኮንፊደንስ የማጣት የተለያዩ ባህሪዎች ራሴ ላይ አጅ ያለው እኔም ከአካባቢ ሰው ጋር የሆነ በቃ በምገኝበት ቦታ ያለ መገኘት እንዲህ አይነት ህይወት ውስጥ አስገብቶኛል። እኔ አንደኛ ከሳይኮሎጂ ጫና ብዙ ነገር በፊት የሆነ ኮንፊደንስ ኖሮኝ እንደማንም ሰው ፊት ለፊት ቆሜ የማውራት መፍትሄን፣ የመጠየቅ ያን ያን ኮንፊደንስ አሳጥቶኛል። ሁለተኛ ደግሞ ስራ ለመስራት ብፈልግ ያ የሱሴ ሰዓት ከደረሰ ስራውን መተው ነገ ይደርሳል በማለት ጊዜም በማቃጠል ስፖርት ከመውደድ እምኛለው ስፖርት ለመስራት ግን ያን አቅሙን ሞራሉን ከውስጤ አሳጥቶኛል። ወደዚህ ፕሮግራም ስንመጣ ይህንን ሱስ ለማቆም ጥረት እያደረጋችሁ መሆናችሁን ነግራችሁኛል፣ እና ምን አይነት ጥረት ነው እያደረጋችሁ ያላችሁት ምን ቢደረግ አንድ ወጣት አንድ ታዳጊ ወደዚህ ህይወት እንዳይገባ ማድረግ ይቻላል? እንዴት መከላከል ይቻላል? የገባን ሰውስ ከህይወታችሁ ተነስታችሁ እንዴት ሊወጣ እንደሚችልም እንዲሁ ምክር፣ ሀሳብ እንድታቀርቡ ነው። ከጫላ ጀምራለሁ። አሁን እኔ ከዚህ ሱስ ውስጥ መላቀቅ ጥረት እያደረኩ ነው ለምሳሌ አሁን ድሮ ቀኑን ሙሉ አሁን በቃ ሁሌ ነው እቅመው ከዛ በኋላ ከቃምኮ በኋላ ደግሞ መጠጣለሁ ጠጣለሁ አሁን ግን ሙሉ በሙሉ ማቆም ትንሽ ሊከብደኝም በሳምንት ሁለት ቀን አድርጌዋለሁ መጠጡን ደግሞ ጭራሽ ራሱ ትቸዋለሁ ማለት ነው አሁን በዚህ ባለሁበት ጥረት እያደረኩ ነው ያለሁት ማለት ነው በቃ ድሮው አሁን ስራ ግዴታውን ስራ እኔም ፈልጎ ቤት የሚመጣ ይመስለኝ ነበር ማለት ነው ድሮው አሁን ግን በቃ ከዚህ መላቀቅ ጥረት እያደረኩ ስራ ራሱ ያገኘሁትን ስራ መስራት አለኝ ሙያ ሰዓቴን ሁላ በዛ ላይ እያሳለፍኩ ዴይሊ በቃ እዛ ጫት ቤት ምናምን ሳልል እንደዚህ ጥረት እያደረኩ ነው ማለት ነው። ያው ከዚህ ሱስ ለመውጣት በመጀመሪያ ደረጃ ቁርጠኝነት ይጠይቃል። አንተም እያደረክ ነው። ያው እኔም ከዚህ ሱስ ለመውጣት በጣም የራሴን ጥረት እያደረኩ ነው ራሴንም በማሳመን ድሮ ባሌ በጣም ነው የምጠቀመው የነበረው አሁን ቀስ በቀስ ከዚህ ሱስም ለመውጣት ጥረት እያረኩ ነው። በፊት ምቅመው ዴሊ ነው ማጨሰው አሁን በትንሹም ቢሆን እየቀነስኩ ነው ያለሁት። ከዚህ ሱስም ለመላቀቅ የራሴን ጥረት ራሴን በማሳመን እየጣርኩ እገኛለሁ። ለወጣቶችም አስተላልፈው የሆነ ነገር በቃ ተስፋ በመቁረጥ የተለያዩ ቦታ በሰዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀመርና በኋላም ሕይወትን የሚያመሰቃቅል ባህሪ ያለው ነው። ለዚህም ወጣቶች ከዚህ በመማር ቀስ በቀስ ሱስ ውስጥም ያሉ ሰዎች ራሳቸውን በማሳመን መውጣት ይችላሉ። ያልጀመሩ ወጣቶች ከኛ በመማር ወደዚህ ነገር ውስጥ እንዳትገቡ የሚል የራሴን መልእክት አስተላልፋለሁ። የሱስ ትርፍ ህይወትማ፣ መሰቃቀል፣ ኋላ ቀርነት፣ ከእኩያ መቅረትን ነው እንጂ ምንም ጊዜያዊ ተስፋ የሚሰጥ ነው። ለዚህም ወጣቶች ወደ ሱስ መግባት የለባቸውም የሚል መልእክት አለኝ። እኔ ይህን ሱሱን ለመተው ብዙ ጥረት እያረኩ ነው። በመጀመሪያ ሰዓቴን ማስተካከል ላይ ነው እየሰራ ያለሁት። አንድ ቀን 24 ሰዓት አለው አስራ ሁለት ሰዓትን አከፋፍዬ ቤተሰቤን በስራ የማገዝ ቤት ውስጥ ስራ ካለ መስራት፣ ፊልሞችን በማየት ለምን ጊዜ ደግሞ ምንም ማንሰራ ካልሆነ ይደብራል። ሲደብር ነው ያ ሱሱ ራሱ ትዝ የሚለን። አሁን ግን በፊልም ቤተሰብ በማገዝ እና ደግሞ መጽሐፍ በማንበብ ጊዜን ለማሳለፍ እየጣርኩ ነው ማለት ነው። እኔ ለወጣቶች የምመክረው ሱስ ማለት ማወቅ አይደለም እርድናም አይደለም። እኛ ደግሞ አሁን ላይ ያለን ወጣቶች ሁሉም ነገር ኮምፒቲሽን በሆነበት ዘመን ውድድር ነው። ያው የሚወዳደር ይቀጥላል። የራሱን ሰዓት ግን ማኔጅ አርግቶ ማይቀጥል ሰው ደግሞ ራሱንም ቤተሰቡንም ሀገሩንም ስለሚጎዳ ከሱስ ዓለም ወጣቶች በመራቅ መልካምነትን ሰርተን ለቤተሰባችንም ለሀገራችንም መሆን ስለምንችል ጓደኛ ደግሞ እንደዚህ እንትን የሚል ካለ በመመካከር ግልጽ የሆነ ነገር በመናገር መመለስ፣ ሁላችንም ትምህርት እየሰጠን እና ቤተሰባችንን የሚለንን ካዳመጠን ትልቅ ቦታ እንደርሳለን እላለሁ። ከቤተሰብ ከማህበረሰቡ ከመንግስት ምን ይጠበቃል? አንደኛ ወጣቱ ስራ እድል ማለት ነው። አሁን ስራ ሲባል አንዳንድ ሰው ቢሮ ብቻ የሆነ የመንግስት ስራ ብቻ ይመስለዋል። ያ ስራ ራሱ ሞልቶ ማታየት ያለበት ማለት ነው በሀገሪቱ ላይ ማለት ነው። ወጣቱ ወደ ሱስ እንዳይገባ። ለምን እዚህ ጋር ወጣት ግቢ ዩኒቨርሲቲ ጨርሶ ይመረቃል፣ ኮሌጅ ጨርሶ ይመረቃል። ከዛ በኋላ ግን ወደ ስራ ሊፈልግ ሲመጣ ስራ በቃ እድሉ የለ። ለምን የሆነ ስራ እንኳን ቢወጣው የአንድ ሰው የሁለት ሰው ነው ሚወጣው። ያ ነገር ደግሞ እዛው በውስጥ አውቂነት የሚያልቅ ነገር አለ። ወጣቱ ብዙ ንዴት ይዞ በሀገሪቱ ላይ ያለውን ነገር መንግስት በሰፊው ወጣቱ የስራ እድል ፍጥርለት፣ ከመንግስት እና ሁለተኛ ደግሞ የሆነ በቃ አንድ አሁን ለምሳሌ በአካባቢያችን በአምቦ ከተማ ወጥተህ እንኳን የምትውልበት ቦታ የሆነ ሰርተህ እንኳን ገብተህ ተደስተህ እንኳን የሆነ ነገር የምታደርገው አሁን በጣም ጠባብ ነው ማለት ነው። ያው ቤተሰብ በመጀመሪያ ደረጃ ልጆቹን የት ይውላሉ፣ ከማን ጋ ይውላሉ በሚለው ልጆቻቸውን መቆጣጠር እና የት እንደሚውሉ መከታተል አለባቸው። በሁለተኛ ደረጃ ቤተሰብ ለልጁ የስራ እድል መፍጠር አለበት፣ በተቻለው መጠን መንግስትም ደግሞ በተቻለው መጠን ማዘውተሪያ ቦታ የተለያዩ በቃ የስራ እድል ፈጠራ የሚሰጥ በመደራጀትም በተለያዩ ሁኔታዎች ወጣቶች ወደዚህ ሱስ እንዳይገቡና ትውልዱ ተስፋ እንዳይቆርጥ እና ተስፋ እንዲታየው መንግስትም የራሱ ድርሻ አለበት፣ ቤተሰብም የራሱ ድርሻ አለበት። ወጣቱም በመጀመሪያ ወደዚህ ሱስ ያለ መግባት ነው። በሁለተኛ ደረጃ ደግሞ ከገባ ደግሞ ከዚህ ሱስ ለመላቀቅ የራሱ ቁርጠኝነት እና ስለ ንቦናዊ ራሱን በማሳመን ከዚህ ሁኔታ መውጣት ይችላል። ከቤተሰብ ሊጀምር ከቤተሰብ የሚጠበቀው ግዴታ አለ። ያ ግዴታ ደግሞ ልጁን በአግባቡ የት ነው የሚውለው፣ የት ነው እንቅስቃሴው፣ ምን አይነት ነው እና ደግሞ ግልጽ ውይይት በልጆቻቸውና በቤተሰብ መሀል ሊኖር ይገባል። የልጁን ፍላጎት በአቅማቸው የመመለስ ግዴታ አለባቸው ማለት ነው። ከዛ ውጭ ልጄ እንዲ ነው ሱስ አለበት ምናምን ብሎ ከማውራት፣ ከማግለል ህብረተሰቡም ደግሞ የአካባቢው ህብረተሰቡ ከማግለል በፖዘቲቭ መልኩ አይቶ ወደ መልካም መመለስ መምከር ወደ እምነት ቤት መውሰድ ከዛ መልካምነትን መማር ማስቻሉ፣ ያለበት በመንግስት ደረጃ ሲስተምን ሊድ የሚያደርገው መንግስት ስለሆነ አንደኛ ትውልድ ላይ ነው መስራት ያለበት። ፕሮጀክት ብሎኬት መደርደር ወይ መንገድ መስራት ከሱ በፊት ትውልድ ሲኖር ነው ሁሉም ነገር የሚኖረው። ምንም ድርድር ውስጥ የማይገባው የሰው ልጅ ህይወት ነው። የሰው ልጅ ህይወት ደግሞ መቀጠል የሚችለው ሰላም ካለ ነው። በሱስ ያልተያዘ ዜጋ መፍጠር ከቻልን ሁሉም ነገር ሊመጣ ይችላል። ግን ያን ካልፈጠርን በከተማው ላይ ውንብድና፣ ትላልቅ ወንጀሎች በዛው ልክ ሊስፋፋ ስለሚችል መንግስት ከየትኛውም ፕሮጀክት በላይ የወጣትን ማዕከል ማስፋፋት ወጣት የሚውልበትን የጌም ዞኖችን አስፋፍቶ የሱስ እና አልባሌ ቦታዎችን በህግና በደንብ መሰረት በማድረግ እየተከታተለ እርምጃ እየወሰደ ያን ነገር ማጥበብ ከቻለ ይሄ የምንለው ነገር ባይጠፋም በብዛት ሊቀንስ ይችላል ብዬ ነው ማምነው። ወጣት ሮባ ጫላ ወቢ ሶስታችሁም በሱስና መዘዙ ዙሪያ ተወያይታችሁ ለወጣቶች ሀሳባችሁን የተሰማችሁን ነገር ስላደረሳችሁ በጣም አመሰግናለሁ። በጋቢና ቪኦኤ ስም ሌላ ጊዜ እንዲሁ ደግሞ ተመልሰን ጥረት ላይ እንዳላችሁ ነግራችሁኛል ወይ ሱሱ ከቆመ በኋላ እንዲሁ እንዴት ከዛ ነገር እንደተላቀቃችሁ ለሌሎች ወጣቶች መልእክት እንድታስተላልፉ እንደምጋብዛችሁ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ ጊዜ አመሰግናለሁ ወጣቶቹን ናኮርንና ጋቢና ቪኦኤ በእርግጥ በዚህ የነቁና ጠንካራ የአምቦ ወጣቶች ውይይት ውስጥ የሰማችሁት እጅግ የሰፋውንና ክፋቱ ባይተናነስም ቀለል ያለውን በሱስ የመጠመድና የመዘዞቹን አነስተኛ ክፍል ነው። ጎጂ ሱሶችና ችግሮቻቸው ከዚህም እጅግ የጠለቁና የሰፉ የህብረተሰብና የትውልድ ጠንቆች መሆናቸውን ባለሙያዎች ይናገራሉ። እነዚህን ባለሙያዎችንና ሌሎችም የህብረተሰብ ክፍሎችን የሚያካትት ውይይታችን በሌሎች ዝግጅቶችም ይቀጥላል። አሁን ደግሞ እስኪ ወደ አንዲት ወጣት ስራ ፈጣሪ የስኬት ታሪክ ዘወር እንበል። ትዕግስት ሰይፈ ሩት ኢንስታይል የተሰኘ ከቆዳ ምርቶች የተሰሩ ቦርሳዎችን ለዓለም ገበያ የሚያቀርብ ተቋም መስራች ዳይሬክተርና ንድፍ አውጭም ናት። ድርጅቷ የዛሬ ሶስት ዓመት የቤላ አፍሪካናን ምርጥ አፍሪካዊ የንግድ መለዮ የሚባል ሽልማት አግኝተዋል። ባለፈው ዓመት ደግሞ የጀርመን ተቋም በሆነው የንግድ ውድድር በጉድ ቢዝነስ ጥሩ ንግድ መድረክ ላይም ተሸላሚ ሆኗል። ኤደን ገረመው ትዕግስትን አነጋግራ ያሰናዳቸው ዘገባ ቀጥሎ ይቀርባል። ኢትዮጵያ ውስጥ ካሉና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል ሩት ኢንስታይል ንጹህ ከቆዳ የተሰሩና ጥራት ያላቸውን ምርቶችም ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ አምስት ዓመት ሆኖታል። የሩት ኢንስታይል ተቋም መስራችና ዲዛይነር ትዕግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች። ቅጥር ስለሆነ የመጣሁት መጀመሪያ አካውንቲንግ ባክግራውንድ አለኝ። የኮምፒውተር ሳይንስም ማኔጅመንት ኢንፎርሜሽን ሲስተም ዲግሪ ያለኝ፣ ማስተርስ ማርኬቲንግ ላይ ነው የሰራሁት እና ከመጀመሪያ በፊት አይቲውም እንደገና በኳሊቲ ማኔጅመንት ኮንሰልቲንግ ላይ ተቀጥሬ እሰራ ነበረ፣ የተወሰነ አመት ከዛ ሰርቻለሁኝ። መጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት። ወንድም የከፈተው ቢዝነስ ነበር፣ እሱን ማኔጅ በማድረግ ነው የጀመርኩት። አስመጪ ስቶር ነበረ እንደ ዲፓርትመንት ስቶር ከፍተ፣ የአሜሪካ ብራንዶችን፣ ትልልቅ ብራንዶች ነበረ እሱ። ከዛ ይልካል እኔ እዚህ ነው ማኔጅ ማደርግ የነበረው እና ለሮትን ስታይል መነሻው እሱ ነበረ የነበረው። በጣም ትልልቅ ብራንዶች ናቸው የሚመጡት ብዙዎቹ እንደውም በጨርቅ የተሰሩዋሉ አሉ፣ ሴንቲቲክ ናቸው ግን የሚሸጡበት ዋጋ ብራንዳቸው ዋጋቸው ሲወጣ የነበረው እና ያንን በማየት ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻል ነው በሚል ያ ነው መነሻ የራሱ የነበረው። ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግ እና ስራዋን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትዕግስት፣ በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች። እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው መጀመሪያ ማጥናት እንደት እንዴት ነው የሚሰራው ምክንያቱም ምንም ኢንፎርሜሽን አልነበረኝም እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው፣ ሰራተኞቹ እንዴት ነው የሚሰሩት፣ ክሰሪዎች እስከ የት ነው የሚገኙት የሚለው ጥራቱንም ማጥናት ጀመርኩ እና ኢቨን ስፌቱን እና ፓተርን ራሱ አንድ አስተማሪ ጋር ለብቻዬም ማለት ነው ምር ምክንያቱም እኔ ላልሰፋው እችላለሁ፣ እኔ ላልሰራ እችላለሁ፣ ግን ማወቅ አለብኝ። ብንጌ ስላመር ወስጄ ነው ከዛ በኋላ ነው ወደ ስራ ጀምር በሁለት ሰራተኛ ነው የጀመር ነው። አሁን ላይ ቋሚና ጊዜያዊ ከሀያ አምስት በላይ ሰራተኞች አሉ። እሱ ቃልን ኤድና ሞል ላይ ለኢንተርናሽናል ገበያው ዌብሳይት ላይ እንሸጣለን። ደግሞ ሪቴሎች አለ ሌሎች ካምፓኒዎች አሉ ዩኬም ሳውዝ አፍሪካም ያሉ የኛ ፕሮዳክት የሚሸጡ ኦንላይን ሌሎች ሚኒስትሮችም አሉ ሁለትሺ አስራ ዘጠኝ ና ሀያ ላይ ቬጋስ ና ኒውዮርክ ትሬድሾ ተካፍለን ነበር። ትግስት እዚህ ስራ ውስጥ ከገባች በኋላ እንደ ኤሮፓን አቆጣጠር በሁለት ሺ አስራ ሰባት አመተ ምረት በዩናይትድ ስቴትስ መንግስት የሚሰናዳው የወጣት አፍሪካውያን የትስስር መድረክ ወይም በምህፃረ ቃሉ ያሪ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ አመት ደግሞ በናይጄሪያ በሚሰናዳው ቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ችላለች። ትግስት በያሌ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዴት ትዘረዝራለች? ከጀመርን ጀምሮ በተቻለ መጠን ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ የንግድ ትሬቶች ላይ ስንሳተፍ የቆየ ነው። ጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተናል። ሳውዝ አፍሪካ ላይም እንዲሁም አሜሪካ ሁለቴ እንደዛ ሳይተናል። እንደገና ሀወፍ አፍሪካ ላይም አዲስ አበባ ላይ ወስ ወደ ሁለት ሶስት አመት ተከታታይ እንደ ፋሽን ሾ ኮሌክሽናችን የምናስተዋውቅበት ፕላትፎርሞች በመታወቁም ሁለት ሺ አስራ ስምንት ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል። ሁለት ሺ ሀያ አንድ ላይ ደግሞ ጉድ ቢዝነስ ላይ በቢዝነስ አይዲያ ኮምፕቲሽን አዋርድ አግኝተናል። ማንደላ ዋሽንግተን ሁለት ሺ አስራ ሰባት ላይ ፌሎ ነበርኩኝ። በቢዝነስ ኢንተርፕረነርሽፕ ትራክ የነበረው ትሬኒንግ ሰፊ ነው። ቪዚቶችም ነበሩት የካምፓኒዎቹን እዚያ ያሉትን እና በጣም ትልቅ ኢንፑት አለው እንደ ቢዝነስ ብዙ አይን የሚከፍት አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም የኮቪድ አስራ ዘጠኝ ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠሟት ካሉ ተግዳሮቶች መካከል ጥቂቶቹን እንዴት ትጠቅሳለች። እንደ ጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል። ኢንዱስትሪ ላይ ትልቁ ችግር አክሰሰሪ ነው ቆዳው ነው እንጂ ያለን እዛ ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው፣ እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም። በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው እሱ ሁሉም የቆዳ አምራች የሚከፋፈለው እስካሁንም ትልቁ አስቸጋሪው ነገር እሱ ነው። ከዛ በኋላ ኋላ ግን ምንድን ነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር። አሁን ለምሳሌ ይታዘዝ ታነሪም ላይ ፕሮሰስ ሆኖ የሚወጣበት ስቴጅ ላይም እነሱም ጥራት ያለው ቆዳ አይደርሳቸው። ምክንያቱም ያው የቆዳ ጥራት ገና ከእንስሳው እድገት ነው የሚጀምረው። ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ እየሄደበት ደረጃ ነው ዲፌክት የሚኖረው። ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማያወጣው ለምንድን ነው ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ነው የሚያሳየው። እዛ ላይም ነው ታነሪዎች እሱ ራሱ ለእነሱም ትንሽ አስቸጋሪ ነው። ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም እንደገና ያው የኬሚካል ጥረቶች ይኖራሉ። ውጭ የሚውነጡ ስለሆኑ ማለት ነው እነሱ እነሱ ያው ኢንዱስትሪ ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው። ሩት ኢንስታይል ከዘጉድ ብዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም መሆን ዓላማ ይዞ እየሰራ መሆኑንም የተቋሙ መስራች ትዕግስት ሰይፈ አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አመሰግናለሁ ትዕግስትንና ኤደንን። ወደ ተከታዩ ቅንብር እንለው። የራሳቸው ሀገር ለዲሞክራሲ አደጋ የተጋለጠች መሆኗን የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ያስታወቁበትን ዓለም አቀፍ የዲሞክራሲ ጉባኤ በኢንተርኔት ጠርተው ነበር። በጉባኤው መጀመሪያ ላይ ስለ ምንነቱና ትርጉሙ ኢትዮጵያን ጨምሮ ያልተጋበዙ ሀገሮች የመኖራቸውን አንድምታ አንስተን ከሁለት የዓለም አቀፍ ግንኙነቶች ምሁራን ጋር ያደረግነው ውይይት የመጀመሪያ ክፍል ከዚህ ቀደም ቀርቧል። ቀሪው ክፍል ይከተላል። በዓለም ዙሪያ ሁሉም ዲሞክራሲዎች ዩናይትድ ስቴትስን ጨምሮ የበረቱ ፈተናዎች ተጋርጠውባቸዋል ወይም ፈተናዎቹን እየተጋፈጡ ናቸው። የዘንድሮውን የዴሞክራሲ ጉባኤ ያሰቡትና የጠሩት ፕሬዚደንት ባይደንም ይህንኑ እውነታ አምነዋል። በመሆኑም ዲሞክራሲን የማጠናከርና ከአምባገነናዊ አዝማሚያ መጠበቅ፣ ለሙስና ችግሮች ምላሽ የመስጠትና የመዋጋት፣ ለሰብአዊ መብቶች መከበር የመቆምና የማበረታታት አስፈላጊነት እንደ ዋና ዋና መንደርደሪያ ሜዳ ተይዘው ነው ጉባኤው የተካሄደው። በዚህ ውስጥ በንቃት ለመሳተፍም ለመንግስት አካላትና ለግሉ ዘርፍ አባላት ሰፊ መድረክና እድሎችንም ለመክፈት ያገዛል ተብሏል። ነፃና ያለ ጣልቃ ገብነት የሚንቀሳቀሱ መገናኛ ብዙሃን እንዲጠናከሩ ለማገዝ ሙስናን ለመዋጋት ነፃና ፍትሐዊ ምርጫዎችን ከአደጋ ለመጠበቅ፣ የዜጎችን አቅም ለማጠናከር፣ የሴቶችን የልጃገረዶችንና የተገፉ የህብረተሰብ ክፍሎችን ዜጋዊና የፖለቲካ አመራር ብቃት ለማጎልበት፣ ለዲሞክራሲያዊ ተሃድሶ ቴክኖሎጂን በሰፋ ሁኔታ ለመጠቀም የሚያስችሉ አዳዲስ የተግባር እርምጃዎችንና ቁርጠኝነቷን ዩናይትድ ስቴትስ በመጪው ዓመት እንደምትወስድ ያሳወቀችበት ዓለም አቀፍ መድረክ ነበር። የበለጸገና በተሳለጠ ሁኔታ የሚንቀሳቀስ ዴሞክራሲያዊ ህብረተሰብ የመተባበር፣ የመተጋገዝና አብሮ የመስራትን የአጋርነት መንፈስ የሚያጠናክር መሆኑ በተወሳበት በዚህ ጉባኤ መነሻ ሐሳብ ከአካባቢያዊና ከብሔራዊ መንግስታት፣ ከህግ አውጪዎች፣ ከሲቪል ማህበረሰብ ከተራድኦ ድርጅቶችና ከግሉ ዘርፍ ጋር አጋርነትን የመፍጠርን አስፈላጊነት ለማጉላት እድል የተፈጠረበት እንደሆነ ተነግሯል። የዘርፈ ብዙነት መጠናከር አስፈላጊነትም ከጉባኤው ቁልፍ ነጥቦች አንዱ ነበር። ለጉባኤው የተጋበዙትና የተገኙትም ከመቶ በላይ ሀገሮችና ተቋማት ቢሆኑም ሳይጋበዙ የቀሩት ቁጥር ያይላል። የውጭ ጉዳይ መስሪያ ቤቷ ያወጣው ሰነድ ዩናይትድ ስቴትስ ይበልጥ ፍትሐዊና ሰላም የሰፈነበት ዓለምን የማጠናከርን ሐሳብ የሚደግፉ አንጋፋና ወጣት ዲሞክራሲዎችን ለማካተት ከመላው ዓለም አይነታቸው የበዛ ክፍሎችን መድረሷን ይጠቁማል። የጉባኤውን ግቦች የሚደግፉ የቁርጠኛነት እርምጃዎችን ለመውሰድ እውነተኛ ፍላጎት ያላቸውን ማንኛቸውምና ሁሉንም ሀገሮች ለማቀፍ፣ ለማነጋገር ዩናይትድ ስቴትስ እንደምትሰራም በዚሁ ሰነድ ላይ ተነግሯል። ይህ ጉባኤ ለተጋበዙና ለተገኙም ይሁን ላልተጋበዙ ላልተገኙም ሀገሮች ካለው ትርጉም ይልቅ ሀገሮች ዲሞክራሲን የሚገነዘቡበትን ሁኔታ ለመረዳት ወይም ለመገምገም የሚያስችል መድረክና እድል ለዩናይትድ ስቴትስ የሚፈጥር እንደሆነ በጆርጅ ዋሽንግተን ዩኒቨርሲቲ ፕሮፌሰርና የቀድሞ ዲፕሎማት ዴቪድ ሽን ለቪኦኤ ተናግረው ነበር። ከዚህና ከጉባኤው ሀሳብ ጋር ተያይዞ ለጉባኤው የተጠሩና ያልተጋበዙ ሀገሮችን ዝርዝር ፈትሸው ጥያቄ ያነሱ ብዙዎች ናቸው። ሽን ይህንንም ፈትሸዋል። ለማንኛውም ግን የዲሞክራሲ ጉባኤ እንደመሆኑ ልምድ መለዋወጫ፣ ራስን መገምገሚያ፣ ለመሻሻልም በር ማንኳኳያ ሊሆን ይችል ነበርና ምን አለ የዲሞክራሲ ታሪካቸው ከግምት ሳይጣፍ ሀገሮች ቢጠሩና ቢነጋገሩ። በዝርዝሩ You're always going to have uh, those countries and governments that are going to wonder why they were not included, and there are always going to be a few ውስጥ ለምን እንዳልተካተቱ የሚጠይቁ ሀገሮችና መንግስታት ሁልጊዜ ይኖራሉ። ደግሞም ለምን እንደተካተቱ የሚጠይቁ ጥቂት መንግስታትም ይኖራሉ። ለምሳሌ እንደ ፊሊፒንስና ፓኪስታናን ተጠርተው ሊጋበዙ ይገባቸው የነበሩ ተብለው የሚታሰቡ አገሮች የረዘመ ዝርዝር ደግሞ ቀርተዋል። በእርግጥ ስለ መመዘኛው እኔ ያውን ዳኝነት መስጠት አልችልም ብለዋል። እሺ ኢትዮጵያን በእንዲህ አይነት ጉባኤ ላይ መጋበዝ ከነበረባቸው ሀገሮች ዝርዝር ውስጥ የሚያስገቡ ተንታኞች አሉ። የሰሜን ካሮላይናው ኤኤንቲ ዩኒቨርሲቲ የፖለቲካ ሳይንስና እና የዓለም አቀፍ ግንኙነቶች ፕሮፌሰር ብሩክ ኃይሉ አንዱ ናቸው። የኢትዮጵያ አትሊስት በነሱ ቀመር በፍሪደም ሀውስ በወጣው ቀመርም ሶርት ኦፍ ወደ ዲሞክራቲክ ስርዓት እየተነጠቁ የሚንቀሳቀሱ ሕብረተሰቦች በሚለው ካተጎሪ ብትጋበዝ ተገቢ ነበር ማለት ነው። የዚህ ጉባኤ ዋና ዋና ዋልታዎች ናቸው ወይም ምሰሶዎች ናቸው ከተባሉት ነጥቦች ዲሞክራሲን ማጠናከርና አምባገነንነትን መከላከል፣ ሙስናን መዋጋት እና ሰብአዊ መብቶችን ማክበር ወይም ደግሞ የሰብአዊ መብቶችን መከበር ማበረታታት የሚሉ ዋና ዋና ነጥቦች ይገኙበታል። አፍሪካ ውስጥ አንዳንድ የዳበሩ ባይ ባይሆኑም እያቁጠቁጡ ያሉ ዲሞክራሲዎች ባሉባቸው ሀገሮች ውስጥ የተሻለ የነዚህ የተጠቀሱ ዋልታዎች መጠናከር እንዲኖር ባይሆን እንኳን ባይኖርባቸውም እንኳን ዲሞክራሲ የዲሞክራሲ ጉባኤ በመሆኑ እና እነዚህ ሁኔታዎች እንዲጠናከሩ የሚፈለግ በመሆኑ ከማግለል፣ ከማስቀረት መጋበዝ አይሻልም? ማምጣት፣ መጥራት በደንብ እንጂ ይሻላል እንጂ ስለ ዲሞክራሲ እየተማለ ሲገዘ ስለ ዲሞክራሲ ነገሮች ቀርበው ሲወያዩ አሁን ሁለት ቀን ስብሰባ ነው። በደንብ መጋበዝ ነበረባቸው እንጂ ዋናውም አላማ ይሄ ነው። ማራቅና ማግለብ ሳይሆን ወደ ሳሚቱ አንጥቶ እየተወያዩ ሁሉ ዲሞክራቲክ ናቸው የሚባሉትንም ሀገራት የሚያቀርቡትን ሀሳብ እያዩ አይደላቸው የሚሉትንም በግልጽ ቢወያዩ ተገቢ ይሆን ነበር። አሁን ግን የተደረገው ምንድን ነው? አንተና አንተ ቅር አንተና አንተ ቅር ሆኖ መቶ አስራ አንድ ሀገር ነው የተጋበዙት ከሁለት መቶ አርባ ሁለት መቶ ሰላሳ አምስት ሀገራት በአለማችን ያሉት። ለምሳሌ ከመካከለኛው ምስራቅ እስራኤልና ኢራክ ብቻ ነው የተጋበዙት፣ ሌሎቹ በሙሉ ወደ ጎን የተደረጉት። ከአውሮፓ ሰላሳ ዘጠኝ ሀገር ነው ያው በርከት ይላል። ዌስተርን ዲሞክራሲ የእነሱን ሊበራል ዲሞክራሲ ካቴጎሪ ያሟላል። አፍሪካን ግን ሪሊ ገሸሽ ማድረግ ሁኔታ ያለውና ይሄ ጠቃሚ አይደለም ነው ብሎ በአንጻሩ ደግሞ አቶ ሰለሞን ማንድ ማነሳው ነጥብ አለ በሚገርም ሁኔታ ፓኪስታን፣ ፊሊፒንስ እና ዩክራይን ኖር ዩክራይን ተጋብዘዋል። እነሱ ራሳቸው ሶስቱም ሀገራት ጥያቄ ምልክት የሚደረግባቸው ናቸው። ፓኪስታን ለምን ተጋበዙ ተብሎ እንደውም አንድ ውይይት ነበረ። አይ እሷ ካውንተር ቴሮሪዝም ላይ ብዙ አስተዋጽኦ በአሜሪካ ብሔራዊ ናሽናል ኢንትረስት ለምታደርግ ተጋብዛለች ብሎ አንድ ሰው መግለጫ ሰጥቷል። ፊሊፒንስ ሲባል ፊሊፒንስ በነገራችን ላይ በጣም ብሩታል የሆነ ስርዓት ያለበት ሀገር ነው። በጠራራ በፀሐይ ሰው የሚረሸንበት ሀገር ነው ለተገደለው ድረግ ትራፊከርና ለወንጀለኛ ለምሳሌ ያለው ፕሬዚደንት ዶላር እንኳን ሳይቀር የሚሰጥበት ሀገር ነው። ለምን ተጋበዘ ፊሊፒንስ ሲባል፣ አይ የቻይናን ፖለቲካ ገትራ ስለምትይዝልን በፋር ኢስት በዛ የተነሳ ነው፣ ፊሊፒንስን የጋበዝ ነው። እሺ ዩክሬን ሲባል፣ አይ ዩክሬን የተጋበዘች ደግሞ በራሻ ፖለቲካ በሴንትራል ኤዥያ ባለን ፍጥጫ ከራሻ ጋር አጋር ሆና ወደ ኔቶም ሬክሩት አድርገው ወደ ማስገባቱ ናቸው እና በዛ የተነሳ ነው የተጋበዘችው፣ እንጂ ዲሞክራሲውን አላሟላችም የሚል ውስጥ ዛ ነገር ነው ውስጥ ወራ የተነገረው። እና ይህን ስናይ ሪሊ ስትሪክሊ ስፒኪንግ ዲሞክራቲክ ሀገራት ዲሞክራቲክ አስፓር የሚያደርጉ ሀገራት ሲባሉ የቀሩ ሀገር አሉ መጠራት ሲገባች አንዱም ኢትዮጵያ ናት ለማለት ነው። መጠራት ሲያገባች ደግሞ የተጠሩም አሉ እና ትንሽ ሪሊ አወጣን መዘን የሚሉትን ክራይቴሪያ ራሳቸውን ክራይቴሪያ የሚያፈስ እና የሚያበላሽ ነው ለማለት ነው። ፕሮፌሰር ብሩክ እርስን የምጠይቆት አሁን እንደ ፖለቲካ ሳይንስ ምሁር፣ እንዲሁም እንደ አሜሪካዊም ጭምር ነው በአሜሪካ ፖለቲካ ውስጥ እንደሚሳተፍ በአሜሪካ ዴሞክራሲ ውስጥ እንደሚሳተፍም ሰው ጭምር ነው እና ዩናይትድ ስቴትስ እንዲህ አይነት መድረኮችን የምትፈጥረው በዴሞክራሲ ሰበብ የራሷን የበላይነት ጂኦፖለቲካዊ መልክዓ ምድራዊና የፖለቲካ ግቦችን ለማሳካት የበላይነት ለማረጋገጥ ሌሎች ሀገሮችን ለመጫን፣ ለመከፋፈል ነው የሚሉ አሉ። ወይም ደግሞ የምዕራቡን ዲሞክራሲ ብቻ እንደ ባንዲራ ይዞ ለመሄድና ሀገሮች የሚከተሏቸውን የአስተዳደር ስርዓቶች፣ የአገዛዝ ስርዓቶች በመናቅ ወይም ደግሞ ለመጣል በሚደረግ ጥረት ነው የሚሉ ተቺዎች አሉ። እርሶ እንዴት ይህን ይመለከቱታል? ከቅርብ እንደሚከታተሉት። በጣም ጥሩ ጥያቄ። መቸም አሜሪካ አንድ ሀገር ናት። በዓለማችን ውስጥ ባለ ኢኮኖሚክና ፖለቲካል አይዲዮሎጂካል ዳይናሚዝም ወታ በቅት አንደኛ ዋነኛው ሀገር ሆናለች። መሰረቱ ይሄ ነው። አሁን አሜሪካ የራሷን ጥቅም ማራመድ መቸም አይቀርም። አሁን ለምሳሌ ስብሰባው ሀገሪቱ ይባል እንጂ አሜሪካ ጥቅሟን ነው ምታት ማንንም ሀገር ጥቅሙን ነው የሚያስቀድመው። ያንንም ለማድረግ ደግሞ የራሳቸው ያስቀድም እንዳልኩት ያስቀምጡትን ክራይቴሪያ ደግሞ ወደ ጎን የማረግ ሁኔታ ይታያል። ለምሳሌ ኢትዮጵያ ለምን አልጋበዝም ብትል ባለው ከረንት ሁኔታ ይመስለኛል። እንዴት ብትለኝ እውነት ለምሳሌ ኢትዮጵያ ውስጥ ተስፋ ያለው ዲሞክራሲ አለ የለም ብለን ስንል ሀያ ሰባት አመት ከዘጠና አንድ እስከ ሁለት ሺ አስራ ስምንት ምንም ሬጅመንትድ አውቶክራቲክ የሆነ ዲሞክራሲ ነበር። ከእነሱ ጋር ሲሰሩ ነበር ትግ ፋይን መሆን ሳይገባው። አሁን ግን ለምን ራሱን በራሴ ቆማለሁ የኢትዮጵያን ጥቅም አስከብራለሁ ከእናንተ ጋር በጋራ ሰጥበት የምንሄድበት ጉዳይ ካለ እንሄዳለን ያለን። ከዛ ውጭ ግን በአፍሪካ ኢንትረስት እንንቀሳቀሳለን ኢትዮጵያን ማዕከል አድርገ ፎረን ፖሊሲ ዲፕሎማሲ እናካሄደን ሲባል አይቲ ይሄ ተደማጭነት ላልነበረው ሁላችን የምናውቀው ነው። ምን ያህል ፕሬሽር ላይ ኢትዮጵያ እንዳለች አሁን እናውቀው ነው። በሰሜን በተነሳው ክራይሲስ እና ጦርነት እንደገና ደግሞ ሚዲያው ምን ያህል የምዕራቡ እንደሚያንጸባርቅ ምናውቀው ነው። ስቴት ዲፓርትመንት የሚወጡት ኢቨን አዲስ አበባ ተቀምጦ ኤምባሲ እዛው ራሱ አጠገቡ ህዝቡ መጠየቅ ሲችል ምን አይነት ኢትዮጵያ ውስጥ አለርት እየተባለ በየቀኑ የሚወጣው ነገሮች ዲቴሬ ሌሎች እያደረጉ ነው እየተባለ የሚወጣ ሁሉ የሚያሳዝን ነው። ስለዚህ ምንድን ነው የምን ውጤት ነው ስትል የአሜሪካ ብሔራዊ ጥቅም ነው። ምንድ ነው የአሜሪካ ብሔራዊ ጥቅም የሚፈልገው? ወይ ኪሱ የሚያደረጋት ሀገር ሲሆን እንደፈለገ መንቀሳቀስ፣ አይ እኛ ራሳችን ጥቅምንም የምናስቀድመው የእናንተንንም ታሳቢ እያደረግን ከሌላ ሀገራትን ጋር ደግሞ ቻይናም፣ ቱርክም፣ ራሽያም ሆነ እንዳመጣጡና እስካልረገጡን ድረስ ጥቅማችን እናካደ የሚል ነገር ሞሌስ ተቀባይነት እንዳለው ነው የሚያሳየው እና አይ ቲንክ ተሳስተዋል ባይንም፣ የአሜሪካ መንግስት እዚህ ብኖርም፣ የአሜሪካ መንግስት ተሳስተዋል፣ ማረም ይገባዋል። ኢትዮጵያን የመሰለ መቶ አስር ሚሊዮን አስራ አምስት ሚሊዮን ህዝብ ይዞ ጠንካራ ሀገር በወታደርም በምንም፣ በዚህ ጊዜያዊ ክራይሲስ ወደ ጎን ማድረግ ይጎዳል ግንኙነቱን እንጂ ሚያጠናክር አይደለም። ዲሞክራቲክ ሳሚት ላይ መጋበዝ ነበረባት ብንመጣ ጥሩ ነው ኢትዮጵያ ዴሌጌሽን በቨርቹዋሊ ኖር ኮርስ ይገኝ ጥሩ ነው ባይገኝም ደግሞ ያን ያህል የአዋራ ምጭርና ያናህል ኤርትክ ያለው ኮንስኮንስስ ኢትዮጵያ ላይ ምንም አያመጣም ከትዝብት ውጭ ማለት ነው የሚችለው ፕሮፌሰር ዴቪድ ሽን ደግሞ የምዕራቡን አይነት ዴሞክራሲ በመደገፍ ምክንያት ወይም ሰበብ ዩናይትድ ስቴትስ መልክዓ ምድራዊና የፖለቲካ ተጽዕኖ ለማሳደር ትሞክራለች ከሚለው አስተሳሰብ ጋር አይስማሙም። style democracy, I, I can understand perhaps why some of particularly the enemies of the United States would see it that way. Uh, that's because they see <laughs> <do> not <support laughs> <Western -style> democracy <laughs> they're, they're a Democracy the በእርግጥ ዩናይትድ ስቴትስ አስኳል እሴቶቿን የመጠበቅ ፍላጎት እንዳላትና ምዕራባዊውን ዲሞክራሲ መደገፍም የቆመችለት ጉዳይ መሆኑን ሽን ገልጸው፣ ይሁን እንጂ እንደ ማንኛውም ሀገር በትርጓሜ ወዳጅና ጠላቷን በመለየት ጉዳይ ላይ አንዳንዴ ስህተቶችን ልትፈጽም እንደምትችል ተናግረዋል። ይሁን እንጂ በዚህ በኩል ማድረግ የምትችለውን የተሻለ ሁኔታ ለመፍጠር ብትጥርም አምባገነናዊነት የሰፋውን የዓለም ክፍል በዋጠበት ሁኔታ የዲሞክራሲ ሂደትን በመተርጎም ፍጹም ትክክል የመሆኗ ነገር እንዲህ ቀላል አይደለም ብለዋል። መቼም ከዲሞክራሲ ሂደት መገለጫዎች አንዱ አሳታፊ፣ ነጻና ፍትሃዊ ምርጫ ማካሄድ መሆኑ በበዙት ፖለቲከኞችና የፖለቲካ ሳይንስ ምሁራን የታመነበት ጉዳይ ነውና ኢትዮጵያን ከዓለም የዴሞክራሲ ገበታ ሊያርቃት የሚያስችል ሁኔታ ተፈጥሮ ይሆን? ያለፈውን የኢትዮጵያን ምርጫ በምሁራኑ ዓይን እንፈትሽ። ፕሮፌሰር ብሩክ ስድስተኛው ፌደራል ምርጫ ማለት ነው፣ ምሰን የተደረገውን ነው። ምርጫው በዓለም አቀፍና በሀገር አቀፍ ኦብዘርቨሮች ኢንቴግሪቲ እና ክሬዲብል እንደሆነ በደምብ ተመስክረዋል። በጊዜው ተከታትለነዋል። ይሄም የተንጸባረቀው በግልጽ እንግዲህ ምርጫው ላይ መሳተፍ ወይም አለመሳተፍ የእያንዳንዱ ኢትዮጵያ ፖለቲካ ሀይል ነኝ የሚል እና ፓርቲ ነኝ የሚል መብቱ ነው። ለምሳሌ መሳተፍ ሲችል አልሳትፍም ብሎ አኩርፎ ራሱን ወደ ላይ ሰበሰበ አንዱ ነባር ፓርቲና መሪ አገሪቷን ሀያ ሰባት ዓመት የመራት ይፔልስ ነበር። መሳተፍ ይቻል ነበር ለምሳሌ። ስለዚህ ምርጫውንና ውሳውን ያደርገው ኢትዮጵያ መንግስት ሳይሆን ያ ድርጅት ነው። መሳተፍ ይችል ለምን አልተሳተፈም? እነሱ ራሳቸው መመለስ ያለባቸው ናቸው። እነሱ ስላልተሳተፉ ምርጫው ኢንቴግሪቲ የለውም ማለት አንችልም። ያሉት ፍላጎት ያላቸው ክራይቴሪያን አሟልተው የተገኙ ተወዳድረው፣ ኢትዮጵያ ህዝቡ ደግሞ ዳኛ ነው፣ ውሳኔውን አድርጓል እኔ በዛ መልክ ነው ሁሉ ነገር መታየት ያለበት ለማለት ነው። ምክንያቱም ይህን የምለው ኢንቴግሪቲ የለውም የሚሉ ወገኖች ከአሜሪካ ጀምሮ የሚሰማው እንድምታ ምንድን ነው? ቲፒልፍን ያላቀፈ ወይ ቲፒልፍ ካልፈልገስ አልፈልግም ብሎ ራሱን እስካገለለ በግድ አስገድዶ ተሳተፉ ማለት አይቻልም። ምርጫው ላይ ብቻ አይደለም እንደምናውቀው ከኖቬምበር ጦርነት አለ ማ ለምን ጀመረው የሚለውን ታሳቢ እንደሆነ ሁሉ ከዛ በፊት ደግሞ ራስን ከኢትዮጵያ ፓርላማ ራሱ ከፈጥሮ ፊት ለፊት ፓርላማን ህገ መንግስት መሰረት አግልሎ የወጣው ማን ነው? ካቢኔ ሚኒስትሮች የነበሩት ኑ ተብሎ ወደ አገራችን ወደ ትግራይ ፕሮቪንስ ማን የሳበው? እንደገና ሚኒስትሮች ብቻ ሲሆኑ የትግራይ ህዝብ ተወካይ ፓርላሜንቴሪያን ሁሉ ለምን ወጡ? ማን ያወጣቸው? ዲሲቪኖሱ ያደረገው ማን ነው? ኖቬምበር ሶስትና አራት በሌሊት ማን ነው እርምጃ የወሰደው? ይህም ሁሉ አይ ቲንክ የአሜሪካ መንግስት ምሪ በቅጡ የመዘነው አይመስለኝም። ፌርሊን ያዩ አይመስለኝም ከአሁኑ ጦርነትን አካሄድን በተመለከተ እንዴት ዋን ሳድን እንደሆነ ሁላችንም የምናውቀው ሁላችንም የራሳችንን እይታ የምንወስደው ነው እየ ገምታለሁ በእርግጥ ይህንን ፕሮፌሰር ብሮክ መጨረሻ ላይ ያነሱትን ቅሬታና ወቀሳ የሚመስሉ ሀሳቦችን የዩናይትድ ስቴትስ ባለስልጣናትና ዲፕሎማቶቿ አይቀበሉትም በተለያዩ አጋጣሚዎች አድርገናቸዋል ያሉ ማሳያዎችን እያነሱ በሁለቱም በመንግስቱም፣ በህወሀትም ወገን አሉ በሚሏቸው እርምት በሚያስፈልጓቸው አድራጎቶች ላይ ግልጽ አቋም ያለ ወገናዊነት መውሰዳቸውን ተናግረዋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን፣ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ ተጠሪ አምባሳደር ሊንዳ ቶማስ ግሪንፊልድ፣ የምስራቅ አፍሪካ ልዩ ልዑኩ ጄፍሪ ፌልትማን ይጠቀሳሉ። ወደ ምርጫው ግምገማ እንመለስና ፕሮፌሰር ዴቪድ ሽንስ ምን ያስቡ ይሆን እርግጥ ነው ኢትዮጵያ ውስጥ በቅርቡ ከተካሄዱ ምርጫዎች በተወሰነ ደረጃ እየተሻለ ነበር ይላሉ ፕሮፌሰር ሽንስ ደግሞም ኢትዮጵያ ውስጥ ካሉም ከዓለም አቀፍ ቡድኖችም ቅሬታዎችን ወይም ትችቶችን ሰምቻለሁ። ስለዚህ ግምገማው ሁሉም በሚስማማበት ሁኔታ አዎንታዊ አይመስለኝም። ይሁን እንጂ ሁሉንም ጉዳዮች ግምት ውስጥ ስናስገባ በእርግጥ መሻሻል የታየበት ነበር። ቢያንስ የሺ ዘጠኝ መቶ ዘጠና ሰባቱ ምርጫ ከተካሄደ በኋላ የራሱ ችግሮች የተስተዋሉበት ነበር ብለዋል ሽን ከሺ ዘጠኝ መቶ ዘጠና ሰባቱ ምርጫ በስተቀር ይህ ምርጫ ከቀደሙት በእውኑ የተሻለ ውጤት ነበር ብለዋል። ባለፈው ምርጫ ላይ የህወሀትን አለመሳተፍ ጉዳይ አንስተዋልና ወደ ፕሮፌሰር ብሩክ ልመለስ። በእርግጥ ከምርጫው ውጭ የሆነው ህወሀት ብቻ ሳይሆን ቢሮዎቻችን ተዘግተዋል፣ አባሎቻችን ታስረዋል፣ ወከባ ደርሶብናል ብለው ራሳቸውን ያገለሉ ሌሎችም ነበሩ። ባለስልጣናቱ ይህንን አይቀበሉም። ነፃ የምርጫ ቦርድ መቋቋሙን አቤት ማለት እንደሚቻል ተናግረዋል። በሂደቱ እንዲሳተፉም አበረታተዋል። ህወሀት ምርጫው ሕገ መንግሥቱ ከሚያዘው ውጪ እንዲራዘም ተደርጓል ብሎ ነበር። በክልሌ የራሴን ምርጫ አካሄዳለሁ ብሎ የተንቀሳቀሰው በሰኔው ምርጫ ወቅትም እንዳይሳተፍ ሁኔታዎች የሚፈቅዱ አልነበሩም። ክልሉ በተናጠል አካሄድ አለው ያለውን ምርጫ ውጤት ተቀብሎ መቀጠል አይቻልም ነበር እንዴ። ይህ እንኳ የእናቴ ቀሚስ ይመስላል። እንዴት ብትለኝ አምስት ዓመቱ ልክ ኤክስፓየር ሲያደርግ እና የኮቪድ ሁኔታን ደግሞ ማገናዘም ያስፈልጋል። እንዴት ነው የተወሰነው? ኮሚቴዎች ተቋቁመው ኮሚሽኖች ተቋቁመው ሪፖርት አድርገው ኮቪድ ባለበት ሁኔታ ምርጫ ቢደረግ ጉዳት እንዳለው በሚል ሪፖርት አድርገው ፓርላማው አቋም ወስዶበት ኮሚቴዎቹ አቋም ወስዶበት ብዙ ፕሮሰሶች እንደተካሄዱ አስታውሳለሁ። እውነቱን ለመናገር እንደገና ኢትዮጵያ ብቻ አይደለችም። እስከ ሀምሳ ሀገር ገደማ ኤሌክሽናቸውን ፖስትፎን ያደርገዋል። ፖስትፎን ሲደረግ ደግሞ ለአምስት አመት አይደለም በስድስት ወር ነው የተባለው። በሶስት ወር ስድስት ወር፣ በዛ መሰረት ነው የተካሄደው እና ይሄን ይሄንን ስናይ እንዲሁም ስድስት ወር መወር ጊዜ ለመዘጋጀት ብቁ የሆኑትን ካንዲዴቶች ለማቅረብ ይቻል ነበረ። ሲቴልስ ብቻ ሳይሆን ያልካቸውም ነበሩ። አነሳነስ ያሉ ፓርቲዎች በአንድ በኩልም ለምሳሌ ብዙ ካንዲዴት ማቅረብ አለመቻላቸው፣ ካቴ አለሟሟላቸው፣ ዝግጁ ሆነው አለመገኘታቸው፣ ይሄ የመሳሰለ ውስጣዊ ድክመት እስትራክቸራል ድክመት ኖሯቸው ሊወዳደሩ እንዳልበቁ ነው ማስታውሰው። ይህም ማለት ነው እንደው አሁን እንኳን የማነሳው ጥያቄ ቀጥተኛ ግንኙነት የለውም ከዛሬው ንግግራችን ጋር ግን ከዲሞክራሲ ጋር ተዛማጅ ስለሆነና በውይይታችን ስለተነሳ ላንሳው። በዩናይትድ ስቴትስ ዲሞክራሲ ምርጫን የሚያካሄዱት ክልሎች ናቸው ስቴቶቹ ናቸው። እና በኢትዮጵያ ሁኔታ ውስጥ ግን ያን ጊዜ ፌዴራል መንግስቱ ነው። በእርግጥ ዩናይትድ ስቴትስ ውስጥ ያለው ነገር ሁሉ ኢትዮጵያ ውስጥ ተገልብጦ መደረግ አለበት ወይም ሌላ ሀገር ውስጥ ተገልብጦ መደረግ አለበት ከሚል ሳይሆን ክልሉ በዛን ጊዜ በወሰደው እርምጃ መቀጠልና እውቅና ሊሰጠው አይችልም ነበር ወይ? እንዴት ክል አንደኛ በተመለከተ ውስጥን አሰራሩን ክልሎች አስፈጻሚነት ሮል ሚና ቢኖራቸው ፌዴራል መንግስት ነው ቀኑን የሚወስነው፣ ምክንያቱም ፌዴራል ምርጫም ስላለ። ስለዚህ በሁለት ደረጃ በሁለት ሌየር ነው የሚታየው ይሄ ነው። በአጭሩ መልስ ያ የተደረገ አይመስለኝም። እንደገና ደግሞ ውስጣዊ አትሞስፌሩን ማየት ያስፈልጋል። አሁን ለምሳሌ እዚህ ክልል፣ እዛ ክልል፣ እዛ ክልል ስንል ሁሉንም ጨምሮ ትግራይም ክልል መቶ በመቶ ነጻነት ባለበት ሁኔታ ካንዲቶች ሳይሰጉ የማንም ድርጅት ተጽዕኖ ሳይኖራቸው መወዳደር ይችሉ ነበሩ ወይ ሄዶስ ካምፔን ማድረግ ይችሉ ነበሩ ያደርጋል ይችላሉ አይችሉም ክራይቴሪያ ይሟላል አይሟላም ማይሟላ ከሆነ ለምሳሌ አሁን ኔቫዳ አሁን ያለበት ቨርጂኒያ ለምሳሌ ምርጫውን የቨርጂኒያ ላይ ያለው ዶሚነንት ፓርቲ ለህዝቡ አመቺ ሁኔታና አትሞስፌር በተጽዕኖ ስቴት ገቨርንመንት ኦፍ ቨርጂኒያ አላረግም ብሎ በዘዴም በዚህም በዛም ብሎ የሚያደርግ ከሆነ ፌዴራል መንግስቱ ኢንተርቪን ያደርጋል። እድሉን ስጡ፣ ፍቀዱ፣ ፕሌይንግ ራውንዱን አስተካክሉ ይባላል። ይሄ የፌዴራሉ ስራ ማላፊነት ነውና ኢትዮጵያ ውስጥ ይሄ ነበረ ወይ ብለ ስትል ያው ብዙ ክፍተቶች እንዳሉ ሁላችንም እናውቀው ነው። ፕሬዚደንት ባይደን ያስተናገዱት የመጀመሪያው የዓለም የዴሞክራሲ ጉባኤ ተሳታፊዎች ለከርሞ በአካል ለመገናኘት ተስማምተው የሁለት ቀናት ንግግሮቻቸውን አጠናቀዋል። እስከዚያው እኛም የዲሞክራሲውን አያያዝና አካሄድ የዲፕሎማሲውን አቅጣጫ ትርጓሜና የግንኙነቶቹን አዝማሚያ እየታዘብንና እያስገመገምን እየተወያየን እንቀጥላለን። ወደ ተከታዩ ዝግጅት እናልፋለን። የኮሮና ቫይረስ ልውጥ ዝርያ ኦሚክሮን በዓለም ላይ ታይቶ በማይታወቅ ፍጥነት እየተሰራጨ መሆኑን የዓለም የጤና ድርጅት አስታውቋል። በተለይ የኮቪድ-19 መከላከያ ክትባት ስርጭት በአፍሪካ ዝቅተኛ መሆን ችግሩን የበለጠ እንደሚያባብሰው የጤና ባለሙያዎች እያስጠነቀቁ ነው። አፍሪካ ክትባቱን በእኩል ደረጃ አግኝታ ቫይረሱን መቆጣጠር ካልቻለች ቀሪው ዓለም ብቻውን ከስጋት ነፃ መሆን አይችልም ይላሉ። ስመኝሽ የቆየ ያነጋገረቻቸው የደቡብ አፍሪካ ሐኪሞች ማኅበር ፕሬዚደንት ኦሚክሮን ዝርያን ያገኙት ዶክተር አንጀሊክ ኮቴዝ ወደ ውይይታቸው ንምራችሁ። ዶክተር አንጀሊክ ኮቴስ ለአዲሱ የኮቪድ-19 ዝርያ ኦሚክሮን ለመነጋገር ፈቃደኛ ስለሆኑ አመሰግናለሁ። እንግዲህ እስካሁን ያለው መረጃ የሚያሳየው አዲሱ ዝርያ በከፍተኛ ሁኔታ የሚተላለፍ እንደሆነ፣ ግን ከፍተኛ የሕመም ስሜት እንደሌለው ነው። ያ ማለት የሚያሳስብ በሽታ አይደለም ማለት ነው? በጣም ጥሩ ጥያቄ ነው። ስለዚህ የኮቪድ-19 ቫይረስ ዝርያ ማወቅ ያለብን ዋናው ነገር ምንም እንኳን የበሽታው ምልክቶች በጣም ቀላል የሚባሉ የሚባሉ አይነት ቢሆኑም ጭራሹን ሰው አይታመምም ማለት አይደለም። ብዙ ሰዎች ይታመማሉ። በተለይ ደግሞ ክትባት ያልወሰዱ ሰዎች መሰረታዊ የሆኑ ሶስት ምልክቶች ይኖሯቸዋል። ያም የራስ ምታት፣ የሰውነት ቁርጥማትና ና የጡንቻ ህመምና ድካም ናቸው። ባለፉት ጥቂት ሳምንታት እንዳየ ነው ክትባት ያልወሰዱ ሰዎችም የሚኖሯቸው ራስ ምታትና የሰውነት ቁርጥማት ከተከተቡ ሰዎች ጋር ሲነጻጸድ እጅግ ከፍተኛ ነው። ስለዚህ ይሄንን በደንብ መረዳት ያስፈልጋል። ሌላው ደግሞ ሰዎች ጽኑ ህመም አጋጥሟቸው ወደ ሆስፒታል ወይም ጽኑ ህሙማን ህመምተኛ ክፍል የሚገቡ ከሆነ ሆስፒታሎች በሚያደርጉት ምርመራ የኮቪዱ ዝርያ ኦሚክሮን ይሁን ዴልታ መለየት አለባቸው። ያን ማድረግ ቀላል ነገር ነው። ያ የሚጠቅመው በጽኑ ህሙማን ላይ ከኦሚክሮንና ከዴልታ ዝርያ የትኛው የከበደ የህመም ስሜት እንዳለው ለማወቅ ነው። ሌላ እንግዲህ ስለዚህ አዲስ የኮቪድ ዝርያ የምንሰማው በወጣቶች ዘንድ የበለጠ ተላላፊ መሆኑን ነው። እስካሁን ባለው መረጃ ህጻናትን በተለይ ክትባት መውሰድ የማይችሉ ልጆችን ምን ያክል ያጠቃል? ልክነ ከአስራ ሁለት አመት በታች ያሉ ልጆቻችን ገና እየተከተቡ አይደለም። እናም ልጆች የበለጠ እየታመሙና ሆስፒታሎች እየገቡ እንደሆኑ የሚያሳዩ ሪፖርቶችንም እናያለን ግን መጀመሪያ ወረርሽኙ ሲጀምር ከትልልቅ ሰዎች ይልቅ ልጆች ነበሩ ቶሎ ቶሎ ይታመሙና ያስተላልፉ የነበረው። ያ ደግሞ ምክንያቱም ትምህርት ቤት ስለሚሄዱ የበለጠ ቅርርብ ስላላቸውና ደግሞም ከጓደኞቻቸው ጋር የበለጠ ጊዜ ስለሚያሳልፉ ነው። ከዛ ትምህርት ቤት ሲዘጋ ግን የሚታመሙ ልጆች ቁጥር በጣም ቀነሰ። ስለዚህም ጥያቄውን ለመመለስ በተለየ ሁኔታ ልጆችን የሚያጠቃ አይደለም። ሌላው ከዚህ አዲስ የኮቪድ ዝርያ ጋር ተያይዞ የሚነሳው የኮቪድ-19 ክትባት አስተማማኝነት ነው። አሁን በጥቅም ላይ የዋሉት ክትባቶች ኦሚክሮንን ለመከላከል ያላቸው ብቃት ምን ያክል ነው? ለምሳሌ በቅርቡ የወጣ ዜና የፋይዘር ሁለት ዙር ክትባት ብቻውን በቂ እንዳልሆነና የማበረታቻ ወይም ቡስተር ክትባቱን መውሰድ እንደሚያስፈልግ ይገልጻል። ልክ ነው? ለዚህና ለሌሎችም ጥያቄዎቹ መልሶች ሊሊ በነገው ምሽት የጤና ፕሮግራም ዶክተር አንጀሊክ ኮቴዝን ይዛ ትመለሳለች። ለዛሬ ሁለቱንም አመሰግናለሁ። የዛሬ ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ በመላ ባልደረቦች ስም ከልብ እያመሰገንኩ በዚሁ እሰናበታለሁ። ያለመደማመጥ፣ የሁከት፣ የትርምስ፣ የሰቆቃ፣ የበሽታ፣ የማጣት፣ የመለያየት ዓመት ወጥቷል ሄዷል። በአዲሱ ዓመት እጅግ ምርጥ ምርጡን የተሻለውን ሁሉ እመኛለሁ። ክፉ የሆነው ሁሉ ምንም አይሁን፣ ይራቅ፣ ይጥፋ። ለሀገርም ለዓለምም ለእያንዳንዳችን በጎው መልካም ሁሉ ይሁን። ሰላምም ጤናም ፍቅርም በረከትም አብዝቶ ይስጥልኝ። ሰሎሞን አባትን እኛ አስተናገድኳችሁ አሮጌው የተሸኘበትን የአዲስ ዓመት ብስራት ዝማሬ የምራያ ኬሪን